የሰሜን አፍሪካን ሕዝባዊ መነሳሳት ከኢትዮጵያ ወቅታዊ ሁናቴ ጋር ያነጻጸረው ጋዜጠኛ በፌዴራል ፖሊሶች ወከባና እስራት እንደደረሰበት ተገለጸ። ከአዲስ አበባ የቪኦኤ ዘጋቢ ፔተር ሃይንላይን ዝርዝሩን ልኳል። አዲሱ አበባ ያቀርበዋል። ጋዜጠኛ እስክንድር ነጋ እንዳስረዳው ባለፈው ሳምንት ስድስት በከባዱ የታጠቁ ፖሊሶች በትራፊክ በተጨናነቀችው መሀል አዲስ አበባ ውስጥ ከመኪናቸው ዱብ ዱብ ይላሉ ወዲያው እያዋከቡና እያጣደፉ ወደ ማዕከላዊ ፖሊስ ምርመራ ይወስዱታል። በምርመራ ማዕከሉ በታሰረባቸው ሁለት ሰዓታት ማንነታቸውን ካልገለጡለት ምክትል የፖሊስ ኮሚሽነር ፊት ቀርቦ ማስጠንቀቂያ ይሰጠዋል። የምታደርገው ሁሉ ጸረ መንግስት እንቅስቃሴ ነው የሚል ኢንተርኔት ላይ ባቀረብካቸው ጽሑፎች፣ ለተለያዩ መገናኛ አውታሮች በሰጠሃቸውም ቃለ ምልልሶች ኢትዮጵያም ውስጥ የግብፅና የቱኒዚያን መሰል ዐመፅ እንዲጀመር ለመቀስቀስ ሞክረሃል አሉኝ። አክለውም እንደዚያ አይነት ሁኔታ እዚህ አገር ውስጥ ሊከሰት እንደማይችል ነገሩኝ። የፌዴራሉ ፖሊስ ባለስልጣናት ስለ ሁኔታው ለሚቀርብ ጥያቄ በድምፅ መልስ አይሰጡም። ነገር ግን ሁለት ጋዜጠኞች ወደ ምክትል የፖሊስ ኮሚሽነሩ ቢሮ ሲወሰዱ፣ አንድ ስማቸውን መግለጥ ያልፈለጉ ከፍተኛ ባለስልጣን እስክንድር ነጋ እንዳልታሰረ መቶ በመቶ እርግጠኛ ነኝ ሲሉ ገልጠዋል። ሌሎች በቪኦኤ የተጠየቁ ከፍተኛ የኢትዮጵያ ባለስልጣናት ይህን ጉዳይ ጨርሶ አልሰማንም፣ አናውቅም ብለዋል። ይሁን እንጂ አሉ እነዚሁ ባለስልጣናት፣ ይሁን እንጂ እስክንድር ነጋ ጋዜጠኛ ሳይሆን ጸረ መንግስት ፖለቲከኛ ግለሰብ ነው በማለት ገልጠዋል። ከኢትዮጵያው የ1997 ምርጫ በኋላ ከተነሳ አመፅ ጋር በተያያዘ ጋዜጠኛ እስክንድር ነጋና የጋዜጣው አሳታሚ ባለቤቱ ሰርካለም ፋሲል ወህኒ ከወረዱና በመቶዎች ከሚቆጠሩ ጋዜጠኞች መካከል ውስጥ ናቸው የተከሰሱበት የአገር ክህደት ወንጀል ከመሰረዙ አስቀድሞ ለ17 ወራት ወህኒ ቆይተዋል። ከተፈቱ በኋላ ደግሞ ጋዜጣቸው ታግዷል፣ የፕሬስ ፈቃዳቸውንም ተከልክለዋል። ከዚያን ጊዜ ጀምሮ ጋዜጠኛ እስክንድር ነጋ ግን በፖለቲካ ጉዳዮች መጻፉንና አስተያየት መስጠቱን አላቋረጠም። አስተያየቶቹም ከአገር ውጭ ከኢትዮጵያ ማለት ነው በሚገኙ ድረገጾች እየወጡ ለንባብ በቅተዋል። የአስተያየቶቹ አጠቃላይ መንፈስ ግን የመንግስትን አቋም የሚቃወሙ መሆናቸው ይነገራል። እነዚህ የእስክንድር ነጋ አስተያየቶች የሚሰፍሩባቸው ድረገጾች ግን ቪኦኤ ኒውስ ዳትካም ድረገጽን ጨምሮ ኢትዮጵያ ውስጥ ታግደዋል። እስክንድር ነጋ ከቪኦኤ የአማርኛው ቋንቋ አገልግሎት ጋር ያደረገው ቃለምልልስ በቅርቡ በፖሊስ ቁጥጥር ስር በዋለበት ጊዜ ከቀረቡበት ውንጀላዎች አንዱ ነው። ከቪኦኤ ጋር ቃለ ምልልስ አካሂጄ ነበር ነው። ጠያቂው በኢትዮጵያ ጠንካራ ተቃዋሚ ያለመኖር አገሪቱ ውስጥ የተቃውሞ ሰልፍ በመቀስቀሱ ላይ አንድምታ ይኖረው እንደው ለማወቅ ፈለገ። የእኔ ምላሽ አዎ፣ በቱኒዚያና ግብፅም እኮ ሐቁ ይኸው ነው። ጠንካራ ተቃዋሚዎች በነዚያ ሀገሮችም የሉም። ሆኖም ግን ሕዝቡ ለውጥ በመፈለጉ ወጣቱን ለሰልፍ ለማደራጀት አላገደውም የሚል ነበር። ዛሬ ኢትዮጵያ ውስጥ የእስክንድር ነጋን መሰል አስተያየት የሚሰጥ ማንኛውም ኢትዮጵያዊ ይታሰራል የሚለውን አስተያየት አንድ ስሜን አልናገርም ያሉ የፖሊስ ባለስልጣን የማይረባ አስተያየት ብለውታል። ባለስልጣኑ ጨምረውም ይሄ የሰሜን አፍሪካ ጉዳይ እኛን አይመለከትም፣ የቱኒዚያንና የግብፅን ችግር እናውቃለን፣ የእኛንም እንረዳለን ሲሉ ተናግረዋል። በኢትዮጵያ መንግስት ቁጥጥር ስር ያሉት መገናኛ አውታሮች ሰሜን አፍሪካም ሆነ መካከለኛው ምስራቅ ውስጥ ስላሉት ሕዝባዊ ቁጣና መነሳሳት የተወሰነ ዘገባ ነው የሚያስተላልፉት። ሕዝቡ ግን ስለሆነ ሁሉ ያውቃል። ብዙ ዜናና ዘገባዎችም በአጭር ሞገድ በሶስት የኢትዮጵያ ቋንቋዎች በአማርኛ፣ በአፋን ኦሮሞና በትግርኛ ከሚተላለፉ ዓለም አቀፍ የቪኦኤ ስርጭቶች ለሕዝብ እየደረሱ ናቸው።